የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋው ነኝ ጽዮን ግርማ ከጎኔ ትገኛለች። ሰላም እንደምናመሻችሁ። የዛሬ ኅዳር 25 2011 ዓ ም ምሽት ዝግጅታችንን እናስተዋውቃችሁ በዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የአፍሪካ ክፍል ረዳት ሚኒስትር ቲቦር ናጅ ይፋዊ ጉብኝት በአስመራ አድርገዋል። ዝርዝሩን ለዛሬ ይዘናል። በሌላ ዘገባ የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳደር አቶ ገዱ አንዳርጋቸው እሁድ ዕለት ዩናይትድ ስቴትስ ቨርጂኒያ ግዛት ለሚገኙ ትውልደ ኢትዮጵያና ኢትዮጵያውያን ያደረጉትን ንግግር የያዘ ሙሉ ዘገባም ይኖረናል። የአማራ ሕዝብ በዚህ ብዙ አውረዶች በሞሉበት የኢትዮጵያ ታሪክ ውስጥ ለፍትህ፣ ለእኩልነት፣ ለአገር ክብር እና ደህንነት ማረጋገጥ አኩሪ ታሪክ የፈጸመ እየፈጸመ የመጣ አርበኛ ሕዝብ ነው። በየመን የሚገኙ ኢትዮጵያውያን ስደተኞችና ፍልሰተኞች ምሬት

ብዙ ቁጥር ያላቸው ኢትዮጵያውያን ወደ አገራቸው መመለስ እንደሚፈልጉ ጥያቄ እንዳላቸው ተረድተናል። እነርሱ ይህንን በማድረጋቸው ደህንነት የሚሰማቸውና ለመመለስ ውሳኔ ላይ መድረሳቸውን ካወቅን የቻልነውን ሁሉ እናደርጋለን፣ እያደረግንም ነው። ከኢትዮጵያ መንግስትና ከሚመለከታቸው አካላት ጋር ሁሉ እየተወያየንበት እንገኛለን። ሌሎችም ዘገባዎች ይኖሩናል። ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉ ዓለም አቀፍ ዜናዎቻችን በድጋሚ ተመልሼ መጥቻለሁ። ዜናዎቹ ዜናዎቹን የማቀርብላችሁ ጽዮን ግርማ ነኝ። ደቡብ ሱዳን ውስጥ ከቅርብ ቀናት ወዲህ ከ150 በላይ ሴቶች የወሲብ ጥቃት ተፈጽሞባቸዋል ወይም ሌላ ከወሲብ ጋር የተያያዘ በደል ደርሶባቸዋል ይላል የተባበሩት መንግስታት ድርጅት የመንግስት የተባበሩት መንግስታት ድርጅት የህጻናት መርጃ ድርጅት ወይም ዩኒሴፍ ኃላፊ እንደተናገሩት የድርጅቱ ህዝባዊ ፈንድ ስራ አስኪያጅ ናታላ ኬማ ባወጡት የጋራ መግለጫ መሰረት የወሲብ ጥቃቱን የፈጸሙት ብዙዎቹ መለያ የለበሱ ወይም መለያ የሆነ የወታደር ማለት ነው ታጣቂዎች ናቸው። ሶስቱም ኃላፊዎች በጋራ በወሰዱት አቋም ጉዳዩ የሚመለከታቸው ባለስልጣናት ሁሉ ድርጊቱን እንዲያወግዙ፣ በአጥፊዎች ላይም ተገቢውን እርምጃ እንዲወስዱ አሳስበዋል። በሌላ ዜና ሩሲያ አንዳንድ መርከቦችን በአዞን ባህር በኩል ወደ ዩክሬን ወደብ እንዲገቡ እየፈቀደች መሆኗን ያስታወቀችው ዩክሬን ይህም በባህሩ ያለውን ውጥረት ለማርገብ የታቀደ እንደሚመስልም ጨምራ አመልክታለች። የዩክሬን መንግስታት የመሰረተ ልማት ሚኒስትር ቮልዳ የማር ኦምሌያን ዛሬ ባወጡት ይፋዊ መግለጫ እንዳረጋገጡት ሁለት የዩክሬን ወደቦች ክፍት ሆነው መርከቦች እየገቡ ናቸው። እነዚህ ወደቦች ለቀጣዩ ቀናትም ክፍት ሆነው እንደሚቆዩ ሚኒስትሩ ተስፋቸውን ገልጸዋል። ሩሲያ በአዞን ባህርና በጥቁር ባህር መካከል ያለውን መተላለፊያ ዘግታ የመርከቦቹን እንቅስቃሴ በመገደቧ ዩክሬንን መውቀሷ ይታወቃል። ሩሲያ ደግሞ መተላለፊያውን የዘጋችው የክሪሚያን ባህረ ገብ መሬት ከዩክሬን ወደ ራሷ ከቀላቀለች እና የኔ ግዛት ነው ካለች ወዲህ መሆኑ አይዘነጋም። በኪዩቭና በሞስኮ መካከል ውጥረት የተባባሰውን ባለፈው ሳምንት የሩሲያ ድንበር ጠባቂ ወታደሮች በሶስት የዩክሬን የባህር ሀይል መርከቦች ላይ ከተኮሱ ና ሰራተኞቹንም ካገቱ በኋላ ነው። በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ውጭ ጉዳይ ሚኒስቴር ቲቦር ናጅ በኤርትራ ጉብኝታቸው በዚያች ሀገር የጅምላ ስርዓት የተፈጸመባቸው ሁሉ እንዲፈቱ መጠየቅ እንደሚኖርባቸው አምነስቲ ኢንተርናሽናል ባወጣው መግለጫ አሳስቧል። ዓለም አቀፉ የሰብአዊ መብት ተከራካሪ ድርጅት አምነስቲ በዚህ ማሳሰቢያው የዩናይትድ ስቴትስ ዜግነት ያላቸው ሲሃም አሊን ጨምሮ ወህኒ የወረዱት ታሳሪዎች እንደ ጥፋት የተቆጠረባቸውም የመናገርና የማምለክ ነጻነታቸውን በመጠቀማቸው ብቻ እንደሆነም አመልክቷል። የአምነስቲ የምስራቅ አፍሪካ ጉዳዮች ዳይሬክተር ጆን ና ካይ በበኩላቸው አሳሳቢ ስለሆነ ስለ ኤርትራ የሰብአዊ መብት ጥሰት ይዞታ ያነሱት ረዳት ውጭ ጉዳይ ሚኒስትር ናሽ ይህን ለማስተካከል ደግሞ ከአሁን ጊዜ የተሻለ እድል አይኖራቸውም ብሏል። አድማጮች ለሰዓቱ ያስኳቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። መስታወት አድረገውና ጽዮን ግርማ አብረን ካድማስ እንሻገርላችኋለን። ጋቢና ቪኦኤ ሌስ ክሮስ ቦንደሪስ ቱገር። ወደ መጀመሪያው ዘገባችን የምናልፈው በዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የአፍሪካ ክፍል ረዳት ሚኒስትር ቲቦር ናጂ ይፋዊ ጉብኝት ለማድረግ ትላንትና አስመራ ገብተው ነበር። ሚኒስትሩ አስመራ አየር ማረፊያ ሲደርሱ የአሜሪካ ኤምባሲ ከፍተኛ ኃላፊዎችና የፕሬዚዳንት ኢሳያስ ልዩ አማካሪ አቶ የማነ ገብረ አብ ተቀብለዋቸዋል። ሚኒስትር ቲቦር ናዤ ከዛ ከትላንት ከፕሬዚዳንት ኢሳያስ አፈወርቄ ጋር ተገናኝተው ሁለቱ ሀገሮች በሚመለከቱ ጉዳዮች ላይ ተነጋግረዋል። ሚኒስትሩ በኢትዮጵያ ያደረጉትን ጉብኝት ጨርሰው ነው ወደ አስመራ የመጡት። ብርሃነ በረሀ ዝርዝሩን ይዟል። ዛሬ ረፋት በደንደን የእንግዳ መቀበያ አዳራሽ ፕሬዚደንት ኢሳያስ አፈወርቂ እና ሚስተር ቲቦር ናዢ ባደረጉት ውይይት ፕሬዚደንት ኢሳያስ አፈወርቂ ሀገራቸው ከዩናይትድ ስቴትስ ጋር በተለያዩ ጉዳዮች ላይ ግንኙነታቸውን ለማጠናከር እና ለማሻሻል ፍላጎት እንዳላቸውና ዝግጁም እንደሆኑ አረጋግጠዋል። ሚስተር ቲቦር ናዢ በበኩላቸው አገራቸው ከኤርትራ ጋር ያላትን ግንኙነት ለማሻሻል እና ለማጠናከር ዝግጁ እንደሆነች አረጋግጠዋል። ሚስተር ቲቦር ናጅ እና ፕሬዚደንት ኢሳያስ አፈወርቂ በተጨማሪ የኢትዮጵያና የኤርትራን የሰላም ስምምነት በይበልጥ ለማጠናከር በጋራ ለመስራትም ተስማምተዋል። ሚስተር ቲቦር ናጅ በተጨማሪ ከኤርትራ የውጭ ጉዳይ ሚኒስቴር አቶ ዑስማን ሳሌህ ጋር በተመሳሳይ ጉዳይ ላይ ተነጋግረዋል። ሚስተር ቲቦር ናዢ ከህዝባዊ ግንባር ዲሞክራሲ ፍትህም የኢኮኖሚ ጉዳይ ኃላፊ አቶ ሀጎስ ገብረ ህይወት፣ ከኤርትራ የዜና ሚኒስቴር አቶ የማነ ገብረ አብና የኤርትራ የከፍተኛ ትምህርት ተቋማት ኃላፊ ዶክተር ሀይለ ምህጹን ጋር ተገናኝተው ተወያይተዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስተር የአፍሪቃ ክፍል ረዳት ሚኒስተር ሚስተር ቲቦር ናዢ በኢትዮጵያ ያደረጉትን ይፋዊ ጉብኝት ጨርሰው ተመሳሳይ ጉብኝት ለማድረግ ትላንት ህዳር 24 ነው አስመራ የገቡት። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ። ብርሃን ብርሃን ለዘገባው እናመሰግናለን። ወደሚቀጥለው ዘገባችን እናልፋለን። በጦርነት እየታመሰች ያለችው የመን ውስጥ እጅግ በከፋ ችግር ላይ እንደሚገኙ የገለጹ ኢትዮጵያውያን ስደተኞችና ፍልሰተኞች ወደ ሀገራቸው ለመመለስ ከተባበሩት መንግስታት የስደተኞች ጉዳዮች ከፍተኛ ኮሚሽነር ዩኤንኤችሲአር ፈቃድ ለማግኘታቸውን በማማረር ተናግረዋል። የድርጅቱ የሰና የውጭ ግንኙነቶችና የመረጃ መኮንን የሆኑት ወን ናቻ ለቪኦኤ በሰጡት ቃል የመመለስ ጥያቄ ባላቸው ኢትዮጵያውያን ጉዳይ ላይ እየሰሩ መሆናቸውን ጠቁመው የመን ውስጥ ያለው ቀውስ የተፈጠረውን የተወሳሰበ ችግር ጫና ማሳደሩንም አመልክተዋል። የዓለም አቀፍ የፍልሰት ድርጅት አይ ኦ ኤም የኢትዮጵያ ቢሮ ደግሞ በፈቃዳቸው ወደ ሀገራቸው ለመመለስ ፈቃድ ጠይቀው የተሰጣቸውና ከእስር የተለቀቁትን ብቻ በማጓጓዝ ላይ መሆኑን ገልጾ ችግሩ ግዙፍ ነው ብሏል። ጽዮን ግርማ ዝርዝር ዘገባውን አዘጋጅታለች። ቅሬታቸውን ለአሜሪካ ድምፅ የገለጹ ስደተኞችና ፍልሰተኞች እንደሚናገሩት የጦርነት ቀጠና በሆነችው የመን ውስጥ በሰነአ፣ በአደን፣ በሁዴዳና ረዳ በተባሉ ከተሞች እንዲሁም በተለያዩ የገጠር አካባቢዎች የሚኖሩት እንደ ደህንነታቸውና እንደ ፍልሰት አመዘጋገባቸው ሁኔታ ነው። አንዳንዶቹ ጥገኝነት ጠይቀው ሂደቱን በመጠባበቅ ላይ ናቸው። ሌሎቹ ደግሞ ተመዝግበው የስደተኝነት የምዝገባ ወረቀት አግኝተው የሚኖሩ አሉ። አንዳንዶቹ ደግሞ ምንም አይነት ወረቀት ሳይኖራቸው በየቦታው እየተሽለኮለኩ የሚኖሩ ናቸው። በእስር ላይ የሚገኙና ከእስር ወጥተው ወደ አገራቸው ለመመለስ የሚጠባበቁም አሉ። ከ16 ዓመት በላይ የመን ሰንዓ ውስጥ መኖሩን የሚናገረው ጀማል ጄይለን ከእነዚህ ውስጥ አንዱ ነው። በአለም አቀፍ የስደተኞች ጉዳይ ኮሚሽን ተመዝግቦ ይኖራል። በአሁኑ ሰዓት የመን ያለው ሁኔታ እጅግ የከፋ በመሆኑ ወደ ኢትዮጵያ መመለስ የሚፈልጉ ኢትዮጵያውያን በሺዎች የሚቆጠሩ ናቸው ይላል። አሁን ደግሞ እኛ አየሽ ፍቃደኛውንም ደግሞ አየሽ ውጭ ደግሞ የነበሩት ፖለቲከኞችም ጦር መሳሪያ ያዝም ደግሞ ውጭ የነበረም ወደ ሀገራቸው ደግሞ ሲገቡ ያደስ ብሎ ደግሞ እኛ አሁን ወደ ሀገራችን እንገባለን ብለን ስንጠቀቃቸው ዩናይትድ ኔሽን ሩ አከፋተልኝ ሚዲያችን ላይ አንድ ሁን ላይ ሆነ ነ ጉዳኛ ነገራችን መልሱ ብለህ የጠየቅነው እነሱ ደግሞ ግንፍታ፣ የምገርምሽ ትመልሱልኝ ጥያቄ አንድ ስብሰባ ላይ እናንተ ሁላችሁም አንድ ስትመጡ በአንዳንድ ጊዜ መጣችሁ፣ ሁሉም ችግሩን ለብቻችሁ የተናገራችሁ። አሁን ደግሞ እንደዛ መጣችሁ፣ ችግራችሁን ተናግሩና ሂዱ እንጂ በማህበር በማህበራዊ ወይ ደግሞ በአንድነት እኛን የምጠይቁበት ምክንያት የለን ወይም አሉ። እኛ ደግሞ ኮያነ ኢትዮጵያ መንግስት ችግር ነበረበት። አሁን ደግሞ ኢትዮጵያ መንግስት ደግሞ ችግር የለበት። እንኳን መሳሪያ ይዞ ከሱ ጋር የሚጣላውን በጣውላ በወንበር ላይ ሆኖ የተወያዩ ነው። ስለዚህ እኛ አሁን የምንፈራው ነገር ወይ ደግሞ ከኢትዮጵያ መንግስት የምንፈራው ነገር ነገር ምንም የለም። ስለዚህ እኛ አሁን በገራችን ደግሞ ወይ ደግሞ በማህበር ይሁን በምን ይሁን እኛ ወደ ሀገራችን ማግባት ነው። ፖለቲካ ስንጠይቃቸው ምንም መሳሰጡ ነው ችግሩን ሲያስረዳም አካላቸው ተጎድቶ በህመም ላይ የሚገኙ ነገር ግን አሁን ካለው የከፋ ሁኔታ አንጻር ሕክምና በሚገባ ማግኘት እንዳልቻሉ የአገር ውስጥ ተፈናቃዮች ቁጥር እጅግ ከፍተኛ በመሆኑ ደግሞ የምግብ ችግር እንዳለ፣ ልጆቻቸው የተረጋጋ ትምህርት ማግኘት እንዳልቻሉ ገልጾ ወደ ኢትዮጵያ ለመመለስ ደግሞ የስደተኞች ኮሚሽኑ ትብብር እንደሚያስፈልጋቸው ይናገራል። ኢትዮጵያዊ የሆናችሁ ሂዱና አይ ኤም ኤው ላይ ተመዝገቡ ነው የሚለው። እኛ ደግሞ ያው ነው መታወቂያችን የዩናይትድ ኔሽን የስድስተኛ ወረቀት ነው። ይሄንን ወረቀት ደግሞ ይዘን እዛ አይ ኤም ኤው ስደት ደግሞ አይ ኤም ኤው ደግሞ አይቀበልም ይኛል። የእናንተ ጉዳይ የሚመለከተው ዩናይትድ ኔሽን ነው እንጂ አይደለም እናንተ እንትን በጎዳናው እናንተ ስደተኞች ናቸው። ስለዚህ እ የእናንተ ጉዳይ እኛ አይመለከትም። የእናንተ ጉዳይ የመለከተው አካል ዩናይትድ ኔሽን ነው። ኤምቢ የሚለው አየ ነው ማለት ነው። ኢትዮጵያ መንግስት ደግሞ እዛ ህዝኖ ተመዝገቡ ነው የምለው። እኛ ደግሞ እዚ ሀገር ወልደና ልጆቻችን እዚ ነው ያሉት ለወደፊታቸው። አይ ከዚህ ደግሞ እኮ ተነሰሩ ኢትዮጵያ ስንመለስ እኮ እኛ ስደተኞች። አሁን በአዲስ ማለት ነው ገና ይች ቤት ያስፈልጋል፣ የቤት ቃ ብዙ ጣጣ ይፈልጋል። ስለዚህ ደግሞ አይሽ አይ ነ ይህ ነገር አይቀበልም እኛ። ወይዘሮ ሶፊያ አህመድ የተባሉ ሌላዋ በሰንአ የሚገኙ ስደተኛ ፍላጎታቸው ወደ ሀገራቸው መመለስ እንደሆኑ ይገልጻሉ። የመን ህዝ የመነሳገባ ወደ አስር ዓመት ነው። እስካሁን በእነሱ ስ በማንዴት አለኝ በእነሱ ስ ነው ያለሁት እስካሁን። እንደዙ ዝም ብዬ መግባት አልችልም። አንድ መፍት ካላረጉልሽ እነሱ አሁን ነጻነት አለ ወደ ሀገር መግባት እፈልጋለሁ። ከዚህ በፊትም ህጀ መክተባቸው ማምታዳት አስገብር ወደ ሀገር ስንረሰው እኛ እስከምንደውጥ ጠብቂ ይላሉ። እስካሁን ድረስም አልደወሉም። መክተቡ ዝግ ነው ያለው። የተባበሩት መንግስታት ድርጅት የስደተኞች ጉዳዮች ኮሚሽን የሰንአ የውጭ ግንኙነቶች እና የመረጃ መኮንን የሆኑት ዋን ናቻ ስደተኞቹ ስለሚያነሱት ጉዳይ ጠይቄያቸው ነበር። ጥያቄውን እንደሚያውቁት ድርጅታቸው በጉዳዩ ላይ እየሰራበት መሆኑንም ተናግረዋል። ብዙ ቁጥር ያላቸው ኢትዮጵያውያን ወደ አገራቸው መመለስ እንደሚፈልጉ ጥያቄ እንዳላቸው ተረድተናል። እነርሱ ይህንን በማድረጋቸው ደህንነት የሚሰማቸውና ለመመለስ ውሳኔ ላይ መድረሳቸውን ካወቅን የቻልነውን ሁሉ እናደርጋለን፣ እያደረግንም ነው። ከኢትዮጵያ መንግስትና ከሚመለከታቸው አካላት ጋር ሁሉ እየተወያየንበት እንገኛለን። ወን ና ቻ አያይዘው በአሁኑ ሰዓት በየመን የጥገኝነት ጥያቄ አቅርበው ጥገኝነት ወረቀት አግኝተው የሚገኙ ኢትዮጵያውያን ወደ ስምንት ሺህ እንደሚደርሱ ይናገራሉ። ሁሉም ወደ ኢትዮጵያ መመለስ መፈለግ አለመፈለጋቸውን አሁን ማረጋገጥ እንዳልተቻለም ገልጸዋል። በአሁኑ ሰዓት የመን ውስጥ ያለው ቀውስ የሀገር ውስጥ ስደተኞችን ወይም ተፈናቃዮችን ቁጥር በሚሊዮን ከፍ እንዲል ማድረጉም የሚደረገውን ጥረት አስቸጋሪ እንዲሆን አድርጎታል ብለዋል ይህም ሆኖ ግን ምግብ፣ ህክምና፣ የገንዘብ ድጋፍ ለኢትዮጵያውያኑ በማድረግ ላይ እንደሚገኙ ገልጸው የተጠበቀውን ያህል እንዳልሆነ ግን አልሸሸጉም። አያይዘውም ኢትዮጵያውያኑን ወደ ኢትዮጵያ ለመመለስ የመጡበት ሁኔታ እንዳለ ሆኖ ሲመለሱ ደግሞ ከኢትዮጵያ መንግስት ጋር ያመላለሳቸው ሁኔታ ህጋዊ መሆን እንዳለበት ያንንም በማድረግ በኩል እየተነጋገሩ መሆኑን ገልጸዋል። በሌላ በኩል ስደተኞቹ የሚያነሱት አይኦኤም የተወሰኑ ስደተኞችን ብቻ ወደ ኢትዮጵያ እንደሚወስድ እና እነሱን ሊቀበላቸው እንዳልቻለ የማይቀበላቸው ደግሞ የዩናይትድ ኔሽን ወረቀት እንዳላቸው በመሆኑ ይናገራሉ። በኢትዮጵያ የሚገኘው የአይኦኤም ቢሮ የህዝብ ግንኙነት ኃላፊ የሆኑትን አቶ አለማየሁ ሰይፈስላሴን በጉዳዩ ዙሪያ አነጋገሪያቸው ነበር። እሳቸው እንደሚሉት ስደተኞቹ በተለያየ የአመዘጋገብ ሁኔታ ላይ እንደሚገኙ ገልጸው አይኦኤም ማጓጓዝ የሚችለው ለመመለስ ፈቃድ ያላቸውን እና እዛም ደግሞ ከእስር ላይ እያሉ ከእስር ተፈተው መሄድ ይችላሉ የተባሉትን ብቻ እንደሆነ ይናገራሉ። እኛ ጋር ማቆያ ጣቢያ ከሆኑ ወይንም ደግሞ ይሄ ዲቴንሽን በእስር ላይ ያሉ ሰዎች ከሆኑ መመለስ ጥያቄ አቅርበው በሀገሩ ሕግ መሰረት እንግዲህ እንዲለቀቁ ወይንም እንዲመለሱ ፈቃድ የተሰጣቸው በመንግስትም በኩል ደግሞ እንዲመለሱ ጥያቄ የቀረበላቸው ወይንም ድጋፍ እንዲደረግ ጥያቄ ቀርቦ የእኛም ድርጅት ከሌሎች ቢሮዎቹ ጋር አብሮ ሆኖ ለመመለስ ጥረት አድርጎ የተሳካለት እና ባለፈው ሳምንት የሀገር ቤት የገቡ ከአራት መቶ በላይ ሰዎች አሉ። እነዚህ ተመለሱት እንግዲህ በ- ፈቃደኝነት እንመለሳለን መመለስ እንፈልጋለን ብለው ነው። ብዙ ጊዜ ሰዎች መደበኛ ባልሆነ መንገድ ከሀገራቸው ሲወጡ ያው ህገወጥ ስደት በሚል ተርም የምንጠቀመው በብዛት ማለት ነው። መደበኛ ያልሆነ ዶክመንቴሽን የሌለው ጉዞ ስለሆነ ወደ ሀገር ቤትም ለመመለስ ኬት ተቆርጦ የሚመጣበት አይነት ጉዞ አይደለም የሚወጡት። ስለዚህ ችግር ይጠቃል። ሁለተኛው ችግር ደግሞ የባሰው የሄዱበትም ሀገር ጦርነት ያለበት ነው። ስለዚህ እዛ ጦርነት መሀል ሁለት መንግስት ለመሆን ጥረት የሚያደርጉ አካላት ከፍተኛ የሆነ ጦርነት በሚያደርጉበት ሀገር ውስጥ እንግዲህ እነዚህ ሰዎች አንደኛ የሀገሪቷን ህጋዊ ዜግነት የኖራቸው የሚኖሩ ሰዎች አይደሉም፣ የኛ ዜጎች። ሁለተኝነት ደግሞ ጦርነት ነው። ጦርነት መሀል የምግብ እጥረት አለ፣ የመድኃኒት እጥረት አለ። እና ከፍተኛ ችግር ላይ ነች። የመን ራሱ አስቸጋሪ የሆነ አለም ላይ ከፍተኛ የሆነ ሁማኒታሪያን ክራይሲስ ሊመጣበት ይችላል ተብሎ የተፈራ ቦታ ነው። አሁን በዚህ ውስጥ ነው እንግዲህ የእኛ ዜጎች አጣጥኝ መሀል የሚገኙት እኛ ለማውጣት እንኳን ስንሞክር ሰዎችን ፈቃዱን እንኳን አግኝተን በአካባቢው ያለው ጸጥታ አስፈሪ መሆን፣ ወደ እኛ ጣቢያ ለመምጣት አስቸጋሪ ሁኔታዎች መከሰታቸው እንቅስቃሴውን ከባድ ያደርገዋል። የኢትዮጵያ መንግስት ስደተኞቹን በመመለስ በኩል እየሰራሁ ነው ይላል። በውጭ ጉዳይ ሚኒስቴር መስሪያ ቤቱ አማካኝነት የአዮሙ ተወካይ የኢትዮጵያ መንግስትም እየሰራ ነው። ሌላው አስከፊው ነገር ግን ስደተኞች አሁንም ወደ የመን እየሄዱ ነው ይላሉ መሄዱ የሚቆም ነገር አይደለም። እንደውም በጣም በሚያሳዝን ሁኔታ በከፍተኛ የሆነ ደላላዎች ውስዋስ እና ድንገና ብዙ ሰዎች ወደዛ እንዲሄዱ እንደውም ይንቀሰቀሳሉ። የሚያሳዝነው ጦርነትም ሲከሰት አሁን ቦርደሩ ላይ ክትትል የለም፣ ስለዚህ ነፃ ነው ብለው ደላሎቹም ያንን እንደ መጠቀሚያ ያደርጉታል። አውዲም ሰዎች በብዛት አባራለች። ባለፈው አመት ብቻ የተባረሩ እና የተመለሱ ሰዎች ድምር ወደ ሁለት መቶ ሺህ ያልፋል። ስለዚህ ይሄ ሁሉ እየተከሰተም ያው ስራ አሁን በሽ ይገኛል ምናምን እያለ ደላላው ለመጠቀሚያ ያደርጓቸዋል እነዚህም ሰዎች እና ጊዜም ይሄንን አይነት ምክርና እንቅስቀሳ ሲደረግ ሰዎች በማነዛዘን ሁኔታውን በማየት መውሰን ይገባቸዋል፣ ነው እንግዲህ የምንለው። የስደተኞች ኮሚሽን ተወካዩዋ በበኩላቸው የመን ውስጥ ያለውን ቀውስ የፈጠረውን የተወሳሰበ ችግር ሁሉም ሰው ሊረዳው ይገባል ብለዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። የምትከታተሉት ከአሜሪካ ድምፅ የሚተላለፈውን የጋቢና ቪዮኤ ዝግጅታችን ነው። ወደ ተከታዩ ዘገባችን እናልፋለን። በኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ መንግስት የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር አቶ ገንዱ አዳርጋቸው የተመራ የአመራር ቡድን ዩናይትድ ስቴትስ ቨርጂኒያ ክፍለ ሀገር በሚገኝ ሂልተን ሆቴል ከፍተኛ ብዛት ባላቸው ሰዎች በተገኙበት የደመቀ አቀባበል እሁድ ዕለት ተደርጎላቸዋል። ሌሎቹ የአማራ ክልል አስተዳደር አባላት ዶክተር አምባቸው መኮንን፣ አቶ መላኩ አለ ል ና አቶ ምግባሩ ከበደ ናቸው። በስብሰባው ወቅት ውይይቶች ተካሂደዋል። በቦታው ከተገኙት ሰዎች ለቀረቡት ጥያቄዎች ከአማራ ክልል መልሶቹ መሪዎች መልስ ተሰጥቶባቸዋል። ኦፊሳላዊው ስብሰባ የተጀመረው የሃይማኖት መሪ ተወካዮች ቡራኬና የኦሮሞ እንግዶች ተወካዮች ባደረጉት ንግግር ነበር። አዳነች ፍሳሐዬ በቦታው ተገኝታ የሚከተለውን ዘግባለች። አቤቱ አምላካችን መድኃኒታችን ኢየሱስ ክርስቶስ በቸርነትህ በመግቦትህ ጠብቀህ እዚች ሰዓት ስላደረስከን እናመሰግንሃለን። በዚህ ሰዓት ስለ ሀገራችን ኢትዮጵያ ሰላምና አንድነት፣ እድገትና ብልጽግና እንድንወያይ፣ እንድንነጋገር ፈቃድ ሆኖ ስለ ሰበሰብከን እናመሰግንሃለን። አቤቱ አምላካችን ሆይ ይህንን ህዝብ ለማነጋገር ከኢትዮጵያ ድረስ የመጡትን ክቡራቱ ድርጓን ዳርጋቸውን እንድትባርካቸው ከእሳቸው ጋር የመጡትን ሁሉ በበረከትህ እንድትጎበኛቸው እንለምንሃለን። ኦሮሞ ነኝ ለመለመን ነው። ወደ እግዚአብሔር እጃችሁ ዘርጉልኝ። ሀየ ሀየ ዋቀሁማ ዋቀሁማማ Waka burka haroo wadda walabu. Waka sagalta magarba. Waka saglam borana. Waka turban barin tumma. Waka seratuma chaffe urumu. Waka shanan gada urumu. Waka buku gurracha. Waka chicho gurrati. Waka odana be. Waka hora galaan Kan naga walitti ufidde naga amana kenyattin udebisi. Udebisi. Kan arrasittin naga walittin ukabde naga nudebisi. Nudebisi. gaddu. Abba tokuma yandina tabbat. Arba mistun. ለኦሮሞ ሰጥቶ አብይን ፕራይም ሚኒስቴር ላደረገልን በእኛ መካከል ለተገኘው የአንድነት የአንድነት መስራች የሆነው እሳትና ጭድና አጥብቶ ሳርና ማር ላበቀለልን ገዱ እንኳን ማላችን ተገኘ ለዚህ ላደረሰን አምላክ ይመስገን አሜን። ብስሚላህ ረህማን ራሂም። አሰላሙ አለይኩም ወረህመቱላህ ወበረካቱሁ። እንኳን ድንገት ነው የዚህ መድረክ ላይ የተገኘሁት። ያው እንግዶቻችን እንኳን በሰላም መጣችሁልን። ያው እንግዲህ የምታዩት ኢትዮጵያ ላይ ያለው ሰላም ፍትህ ከእናንተ እጅ ጋር ነው ያለውና ከአላህ ቀጥሎ እና ስለዚህ ሁሉንም ነገር ለእናንተ ጥለናል። እንኳን በሰላም ገባችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱህ ቀጥሎ ክቡር አቶ ገዱን በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፑብሊክ መንግስት የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር ንግግር አድርገዋል። በጣም አመሰግናለሁ። በእንዲህ በአማራ ሁኔታ ስለተቀበላችሁን በራሴ ስምና በሎካም ቡድኑ እንዲሁም በአማራ ዲሞክራቲክ ፓርቲ ስም ላቅ ያለ ምስጋና ያቀርብላቸዋል። በዚህ በዋሽንግተን ዲሲና አካባቢው ነዋሪ የሆናችሁ ከዚህ የተገኛችሁ የተወደዳችሁ ወገኖችን ከሁሉ በማስቀደም የጊዜ ውድነት ትክክለኛ ትርጉም በሚሰጠው ሀገር ውስጥ እየኖራችሁ የአማራ ሕዝብ ሁኔታና የሀገራችን ጉዳይ እያሳስበን ያገባናል፣ ባለቤቶችን ነን ብላችሁ እዚህ ስለተገኛችሁና ጊዜያችሁን ስለሰጣችሁን ላቅ ያለ ምስጋናን በራሴና በዶካም ቡድን ምስል አቀርባለሁ። ይህ የጉዞ ከሶስት ወራት በፊት ሊካሄድ ታስቦ በመጀመሪያ የትግል አገራችን እና ወንድማችን ተስፋ ጌታቸው ድንገተኛ ህልፈት ምክንያት ሳይሳካልን የቀረ ሲሆን ከዚያም ወዲህ አስገዳጅ ወቅታዊ ሁኔታዎች ስላጋጠሙን እስካሁን ሳንገናኝ ቆይተናል። በዚያ አጋጣሚ ወንድማችን ተስፋ ጌታቸው ድንገተኛ ሞት በደረሰብን ሐዘን በየላችሁበት ሆናችሁ ስለአጽናናችሁንና የምትችሉትን ሁሉ ደግፋችሁ አስከሬኑን ከዲሲ ወደ አዲስ አበባ በክብር በመሸኘት ጭምር ላደረጋችሁ አስተዋጽኦና ላሳያችሁን ወገናዊነት ከፍ ያለ ምስጋና ያቀርባል። ባሳለፍነው ሐምሌ የሀገራችን ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ሀገር አሜሪካ በመምጣት ከአብዛኞቻችሁ ጋር የተሳካ ውይይት ማካሄዳቸውን እናስታውሳለን። ክቡር አቶ ገዱ በውጭ ሀገር በምትኖሩ ወገኖቻችንና በኢትዮጵያ መንግስት መካከል ለረጅም ጊዜ ተፈጥሮ የቆየው ፊት የመዟዟር መንፈስ ተገፏል ብለዋል። ይህንም ተከትሎ በውጭ ሀገር በምትኖሩ ወገኖቻችንና በኢትዮጵያ መንግስት መካከል ለረጅም ጊዜ ተፈጥሮ የቆየው ፊት የመዟዟር መንፈስ ተገፎ በጥላቻ ከመታየት ይልቅ ወደ መቀራረብ ፍቅርና የቅርባይነት መንገድ መጓዝ ጀምረናል። ከወገኖቻችን ጋር መፍጠር የጀመርነውን መግባባት ይበልጥ የማጎልበትና በቀጣዮቹ ጊዜዎች በገቢር አብረን እንድንሰለፍ ለማድረግ ነው። የአማራ ህዝብ በዚህ ብዙ ውጣ ውረዶች በሞሉበት የኢትዮጵያ ታሪክ ውስጥ ለፍትህ፣ ለእኩልነት፣ ለአገር ክብር እና ደህንነት መረጋገጥ አኩሪ ታሪክ የፈጸመ እየፈጸመ የመጣ አርበኛ ህዝብ ነው። የአማራ ህዝብ በአገሩ ጉዳይ የማይደራደር ቀናዬ ህዝብ ከመሆኑ ባሻገር ከሌሎች ወንድምና እህት ህዝቦች ጋር ተከባብሮ ተቻችሎና በባህል በሃይማኖትና በኢኮኖሚ ተሳስሮ አብሮ የመኖር አኩሪ እሴት የገነባ ለአብሮነት መኖር የሚመች ህዝብ መሆኑ ለማንም ግልጽ ነው። ይሁን እንጂ በሀገራችን ለረጅም ጊዜ ሲሰበክ የኖረው የጥላቻ ፖለቲካ በብዙ መልኩ ሲያጎሳቁለው መኖሩ የማይካድ ሀቅ ነው ሲሉ አቶ ገዱ ተናግረዋል። ይሁን እንጂ ይህ ህዝብ ይህንን ያህል የሚያኮራ አገር ወዳድነትና በሌሎች ወንድም ህዝቦች ጋር ተከባብሮ የመኖር እሴት የገነባ ቢሆንም በሀገራችን ለረጅም ጊዜ ሲሰበክ የኖረው የጥላቻ ፖለቲካ በብዙ መልኩ ሲያጎሳቁለው መኖሩ የማይካድ ነው። የአማራ ህዝብ ካለፉት ስርዓቶች የተለየ ጥቅም ያገኘ ይመስል እንደ ጨቋኝ ለፍትህና ለእኩልነት መስዋዕት ሲከፍል የቆየ ሆኖ ሳለ የሌሎችን መብት እንደሚያፍን ወዘተ ተደርጎ ሲዘራ የኖረው የጥላቻ ዘር አበሳውን ያበዛው ቢሆንም ዛሬ ከሌሎች ወንድም የኢትዮጵያ ህዝቦች ጋር ተደጋግፎ ባደረገው ትግል ከላይ የተገለጸው የለውጥ ጮረራ ሊፈነጥቅ ችሏል። አሁን አሁን በሀገራችን ህዝቦች ትግል የተገኘው የለውጥ ተስፋ ብዙ ፈተናዎች ያሉበት ቢሆንም ሀገራችን እና ህዝቦቿን ወደ ዲሞክራሲ ለማሻገር እጅግ ላይ እንገኛለን። በመጨረሻም ብልሆች ስሜትን ሳይሆን ቁም ነገርንና ምክንያታዊነትን የህይወት መመሪያቸውን ያደርጋሉ ብለዋል የአማራ ክልል ርዕሰ መስተዳድር አቶ ገዱ አንዳርጋቸው። የአቀባበሉን ስነ ስርዓትና የስብሰባውን አካሄድ በማዘጋጀት ተግባር በሰብሳቢነት የመሩት አሰገደች መኮንን ደግሞ ስለ ዝግጅቱ ሂደት ገልጸዋል። አመሰግናለሁ አዳነች። በእርግጥ አጭር ጊዜ ነበር ለመዘጋጃ የተሰጠን ቱ ዊክስ እና እንደምታውቂው በሰሜን አሜሪካ የሚኖረው ህዝብ በጊዜ የሚሯሯጥ ነው። የራሱ ስኬጁል አለው። ይህን ስኬጁሉን ካንስል አድርጎ ወደ እኛ ስብሰባ እንዲመጣ ጥረት ማድረግ ቀላል አልነበረም። ሆኖም ግን ከተለያዩ የአማራ ማህበራት፣ ከሌሎች የሲቪክ ድርጅቶች እንዲሁም አንዳንድ ዲሲ የዲሲ ግብረ ኃይል የመሳሰሉት ተሰባስበን መከር እንግዲህ ይሄ ጉዞ ሊደረግ የነበረው ዶክተር አብይ ክቡር ጠቅላይ ሚኒስትሩ ወደዚህ በመጡ ጊዜ እንዲካሄድ ነበር። ይህም ፕሮግራም ነድፎ በሌሎች በአምስት ስቴቶችም እንዲካሄድ እቅዱን የነደፈው አቶ ተስፋዬ ጌታቸው ነበር። አቶ ተስፋዬ ጌታቸው የነደፈውን እቅድ ሳይከውን በማረፉ ምክንያት የአማራ መሪዎቻችን ልናያቸው እንድናፈቅን በሀዘኑ ምክንያት ሳይመጡ ቀሩ። ስለዚህ ይህ ስብሰባ መታሰቢያነቱን ለአቶ ተስፋዬ ጌታቸው አደረግንና፣ አብዛኛዎቻችን ስራዎቻችንን በመተው ይህንን ነገር ሌት ተቀን አጣደፍን። በእውነት እግዚአብሔርም ተጨምሮበት ለውጤት በቅቷል። እንዳየሹ አዳራሹ ሞልቶ በርካታ ህዝብ ነው ከውጭ የተመለሰው። አዘጋጇ አሰገደች ስለ አቀባበሉ ሁኔታ የተሰማቸውን አስገንዝበዋል። ዛሬ በመካከላችን ሲገኙ እኔ ዋሽንግተን ዲሲ ራሱ እራሱ ሰማይም የተቀበላቸው ነው መሰለኝ። ትናንት አንቺም እንደምታውቂው እጅግ ዝናባማና ብርድ ነበር። ዛሬ ባልተጠበቀ ሁኔታ ፀሐያማ ሆኖ እንዲህ በአማረ ሁኔታ ስብሰባችንን እንድናከናወን ስላደረገ እኔ በእውነት ሰማዩም አብሮ እግዚአብሔርም አብሮ ተጨመረ ነው ያልኩትና ያማረ ነበር። ድካማችን ሁሉ ከላያችን ለቀቀ። ካሰብነው እጅግ በላቀ ሁኔታ ህዝቡ ተገኘ። የእነሱ መኖር ደግሞ በአዳራሹ ልዩ ሞገስ ሰጠው። ዛሬ ተስፋ የጌታቸው ከሞት ተነስቷል። አድማጮች፣ በስብሰባው የተካሄደው ውይይት እንዲሁም ጥያቄና መልስ ሰፊ ጊዜ የሚጠይቅ በመሆኑ በመጪው ቅዳሜ እናቀርበዋለን እና ተከታተሉን። የዛሬው ፕሮግራማችን በዚሁ ተጠናቋል። ስናስተናግዳቸው ያመሸነው ጽዮን ግርማና መስታወት አራጋው ነበርን። በነገው ጉዞ እንገናኝ። መልካም ምሽት